ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19ና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከአሁን 3 ሰዓት እስከ ምሽቱ 4 ሰዓት የሚያሰማውን ፕሮግራም ጀመረ። ሰላም አድማጮች እንደምን ውላችሁ አምሽታችኋል። ዛሬ ቅዳሜ ህዳር 29 2011 ዓ ም ነው። ከፕሮግራሙ ጋር አስተናጋጅ አዲሱ አበባ አብሬያችሁ አመሻለሁ። ንጉሱ ታምሬ ፕሮግራሙን በመምራት እሱም አብሮን ያመሻል። የዓለም ዜና ከተሰማ በኋላ ባለፈው ሳምንት ህዝባዊ ስብስብ እና የአማራ ክልላዊ መንግስት ያደረገውን ውይይት የተመለከተ ክፍል ሁለት ይቀርባል። ከሙዚቃ ቃና ፕሮግራም አዘጋጅ የሚቀርቡ ምርጥ ምርጥ ዜማዎች ደግሞ እስከ ማጠቃለያ ዜና ማሰሚያ ድረስ ይወስዷቸዋል። መልካም ምሽት እመኛለሁ። አሁን የዓለም ዜና ነው። ጤና ስጥልኝ፣ እንደምናመሻችሁ ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። ሁለት የቀድሞ የብሔራዊ መረጃና ደህንነት ከፍተኛ አመራሮች ዛሬ በቁጥጥር ስር መዋላቸውን የፌዴራል ጠቅላይ አቃቤ ሕግ አስታወቀ። አቶ ማአሾ ኪዳኔና አቶ ሀዱሽ ካሳ የተባሉት ሁለቱ የቀድሞ የድርጅቱ አመራሮች የታሰሩት በከፍተኛ የሰብአዊ መብት ጥሰት ወንጀሎች ተጠርጥረው መሆኑንም አቃቤ ሕግ አመልክቷል። በሰብአዊ መብት ጥሰት በስርቆትና የኢኮኖሚ አሻጥር ባላቸው በመሳሰሉ ወንጀሎች የተጠረጠሩ ግለሰቦችን በቁጥጥር ስር የመዋል እርምጃ ተጠናክሮ ይቀጥላል ሲሉ የፌዴራሉ ጠቅላይ አቃቢ ህግ ቃል አቀባይ አቶ ተኑ ዝናብ አቶ ዝናቡ ትኑ ለአሜሪካ ድምጽ ገልጠዋል እስክንድር ፍሬው አጠር ያለውን ዘገባ ይዟል። የፌዴራል ጠቅላይ አቃቢ ህግ ለአሜሪካ ድምጽ እንደገለጸው የሁለቱ ግለሰቦች በቁጥጥር ስር መዋል በመንግሥት እየተወሰደ ያለው የህግ የበላይነትን የማስከበር ተግባር አካል ነው። እነዚሁ የብሔራዊ መረጃና ደህንነት የቀድሞ ከፍተኛ አመራሮች በቁጥጥር ስር መዋላቸውን ያረጋገጡት የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኑ፣ ይህንኑን ያብራሩት በሰብአዊ መብት ጥሰት ላይ የተሳተፉት አመራሮች በሙስና ና ብልሹ አሰራር በኢኮኖሚ አሻጥሮ የተመሳሰሉት የተሳተፉትን አካላት ለህግ ማቅረብ ስራ አጠናክረ እንደምንቀጥል ከዚህ በፊት መግለጻችን ይታወቃል። በዚህ መሰረት ዛሬ በቁጥጥር ስር የዋሉት ሁለት ከፍተኛ አመራሮች ናቸው። ስማቸው አቶ ማአሾ ኪዳኔ አለሙ ና አቶ ሀዱሽ ካሳ መሆናቸው ተገልጿል። ዛሬ ሁለት ብቻ ናቸው፣ ከዚህ በኋላም ይቀጥላል እያሉኝ ነው። ዛሬው ሁለት ናቸው፣ ከዚህ በኋላ ይህ ስራ ተጠናክሮ ይቀጥላል። በከፍተኛ የሰብአዊ መብት ጥሰትና በሌብነት የተጠረጠሩ ስልሳ ሶስት ወታደራዊ ና የደህንነት አመራሮች በቁጥጥር ስር ከዋሉ ወደ አንድ ወር ይጠጋል። ይህ ቁጥር ግን የዛሬውን ጨምሮ በተለያየ ጊዜ በተወሰዱ እርምጃዎች እየጨመረ መምጣቱ ታይቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። መቀሌ ላይ በዛሬ እለት ቁጥሩ የበዛ የአካባቢው ሕዝብ የተሳተፍበት የተቃውሞ ሰልፍ ተካሂደዋል። በሀገሪቱ ውስጥ ለሚታዩና ዘውግ ለይተው ይፈጸማሉ ለሚባሉ ጥቃቶች ተጠያቂ ያደረጓቸውን ወገኖች የሚያወግዙና እንዲሁም ብሔር ተኮር ጥቃት ይቁም፣ ህገ መንግስት ይከበር የሚሉ መፈክሮች ተደምጠዋል። የትግራይ ክልል ምክትል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ለሰልፈኞች ባሰሙት ንግግር የህዝብ ድምፅ ያለመስማት ከባድ ዋጋ ያስከፍላል ማለታቸውን ጠቅሶ የመቀሌው ዘጋቢያችን ሙልጌታ አጽባ ከስፍራው ያጠናቀረውን ዘገባ አድርሶናል። የመቀለ ከተማ ነዋሪዎች እንዲሁም የከተማዋ አጎራባች አካባቢዎች ህዝብ የተሳተፉበት ሰልፍ ነው። በዛሬ ዕለት በትግራይ ስቴዲየም የተካሄደው ሰልፉ በዋናነት ህገ መንግስት ይከበር የሚል መፈክር የተደመጠበት ነበር። እንዲሁም ብሔር ተኮር ጥቃት ይቁም፣ ተጠርጣሪዎች በፍርድ ቤት እንጂ በሚዲያ አይዳኙም፣ የወሰንና የማንነት ጥያቄ በህገ መንግስት እንጂ በኮሚሽን አይወሰንም፣ የሱዳን ህዝብና መንግስት ለትግራይ ተፈናቃዮችን ያደረገውን እንክብካቤ እናመሰግናለን የሚል መፈክሮች ተደምጧል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ ኢትዮጵያ ሁሉም ተከባብሮ የሚኖ ባት ሀገር ለማድረግ የሚያኮራ ገድል የፈጸመ ህዝብ ነው ብለዋል። ሀገሪቷ በዓለም በመልካም ገጽታ መታወቅ ጀምራ ነበር ሲሉም ተናግሯል። ከቅርብ ጊዜያት ወዲህ ግን በሰፊው ችግሮች የሚታይባት ሀገር ሆናለች ብለዋል። ዘበና ግርንቢጥ ኮይኑ እንትፉ ከስልዕ ግርግርን ህዝቢ ከመሓድር ዘይክእል ኣመራርሓ ናይ ለውጢ የተገላቢጦሽ ዘመን ሆኗል። ከህውከትና ብጥብጥ ውጭ ህዝብን ማስተዳደር የማይችል አመራር የለውጥ አመራር፣ በሰላምና በአግባቡ ህዝብን የሚያስተዳድር አመራር ጸረ ለውጥ ተብሎ ታርጋ ተለጥፎለታል። ለሀገሩ የሰራ ለውጥ ያመጣ የሚረገምበት፣ ሀገሩ የከዳና የወጋ የሚሸለምበትና የሚከበርበት የተገላቢጦሽ ዘመን ደርሰናል። ህዝብ የሚፈልገው ለውጥ ሰላም የሚያረጋግጥ ልማት የሚያመጣ መልካም አስተዳደርን የሚያሰፍን ነው። በተገላቢጦች ዘመን ግን ለውጥ የሚባለው ህገ መንግስት የሚጥስ ሰላምን የሚያውክ ልማትን የሚያደናቅፍ መልካም አስተዳደርን የሚያጠፋ ነው። ይህ ተገላቢጦች ወደ ቦታው እንዲመለስ ትግል ያስፈልጋል ነው ያሉት። የትግራይ ህዝብ ከሁሉም በላይ መስዋዕት የከፈለ እንጂ ብዙ ጥቅም ያልጠየቀ የሚገባውንም እንኳን ያልጠየቀ ህዝብ ነው ያሉት ምክትል ርዕሰ መስተዳድሩም ለሀገር ሲልም ብዙ የተሸከመ አስተዋይ ህዝብ ነው በማለት ተናግሯል። በአሁኑ ጊዜ ሁሉም ችግሮች ወደ ትግራይና ህወሀት ማላከክ ሆኗል ሲሉም ተናግሯል ኣማኽን ሀገር ይኹን ወሰና ወሰን ጣዕሸም ዝበለን ጣዕሸም ክብል ተሓሲቡ ብዝብልን ናይ ኩሉ ፍልፍል ሓደን በመሃል ሃገር ይሁን ወሰና አካባቢዎች ሚፈጠርና ይፈጠራል ተብሎ የታሰበውን የሁሉ ምንጭ አንድና የታወቀ ነው በሚቀጥለው በሰበር ዜና የሚሰማም ከሀገር ውጭ ለሚፈጠረው አለመረጋጋት ምንጩ የአመለኛ ነው ማለታቸው አይቀርም እንጠብቅ። ይህ የእብደት አካሄድ ለአንድ ወገን ብቻ ሳይሆን ሁሉን የሚጎዳና የሚያጠፋ አስተሳሰብ በመሆኑ በዚህ ህዝብ ለህዝብ በማጋጨት ስልጣናቸውን ለማደላደል የሚጥሩ በሕግ እንዲጠየቁ ሁሉም የሰላምና የልማት ፈላጊ ስርዓት ሊያስይዛቸው ይገባ ነው ያሉት። የኢትዮጵያ ብሄር ብሔረሰቦችና ህዝቦች ሰላም የሰፈነባት ዲሞክራሲያዊት ኢትዮጵያ ለመገንባትም ሊተባበሩ ይገባል ሲሉ የገለጹት ዶክተር ደብረ ጽዮን በአሁኑ ጊዜ በሁሉም ክልሎች ማለት ይቻላል ጣልቃ ገብነት እየታየ ነው። ይህንንም ልንታገለው የህዝብ ጥያቄም ሊደመጥ ይገባል ብለዋል። ሕቶ ህዝቢ ደጋዲርካ ምንጻገን ጸማም እስኒ መሃብን ከቢድ ዋጋ ከም የህዝብ ጥያቄ በተደጋጋሚ አለመቀበልና አለማድመጥ ከባድ ዋጋ እንደሚያስከፍል መገንዘብ ያስፈልጋል። ከአሁን በኋላ ህገ መንግስታዊ ጥሰት ሊቀጥል አይገባም ነው ያሉት። ወጣቶች በስሜት ሳይሆን በጥንቃቄም ሊታገሉ ይገባል ሲሉ ተናግሯል። በኤርትራ ጉዳይም ባሰሙት ንግግር የሁለቱን ሀገራት የሰላም ጉዞ በማጠናከር ህዝብን የሚጎዳ አካሄድ ወደ ጎን በመተው ግንኙነቱ ስርዓት ለማስያዝ ይሰራል ብለዋል። ኤርትራውያን በትግራይ እንደፈለጉ ሊንቀሳቀሱም መንግስታቸው እንደሚሰራ ገልጸዋል። በሰልፉ ላይ ያገኘኋቸው የሰልፉ ተሳታፊዎችም እኔ ወደ ሰልፉ የወጣሁበት ምክንያት ይህ ዛሬ ህገ መንግስት የጸደቀበት ቀን ነው። ብሔር ብሄረሰቦች ህገ መንግስታቸው ያጸደቁበት ቀን ነው። ለአንድ ሀገር ህገ መንግስት ትልቅ ነገር ነው። በህገ መንግስት ሁሉም ነገር ነው የሚተዳደረው። ኢትዮጵያ ደግሞ የሁሉም ብሔር ብሄረሰቦች ይሁንታ እየተፈጠረች ሀገር ናት ይች ሀገር። ስለዚህ ይች ፌዴራላዊት አገር የራሷ የሆነ ህገ መንግስት አላት። ይህን ይከበር ብዬ ነው የወጣሁት። ኔ ብሔር ተኮር የሆነ ጥቃት መሆን የለበትም ለገለ መንግስታችን ደግሞ ይከበር። ሰላም ከሁሉ በላይ ጥሩ ነገር ነው። ለሁላችን፣ ላለንም፣ ለሚወለደው፣ ለመሬቱም ለሁሉ ሰላም ጥሩ ነገር ነው። ህገ መንግስት ይከበር። ከህግ አግባብ ውጪ የሚደረጉ የተጠርጣሪ አያያዝና ለሚዲያ ፍርድ ማጋለጥ ሂደት ይቁም የሚል መልእክት በዋነኛነት ነበረው። በብሔር ብሔረሰቦች ህዝቦች ቀን ነው ሰልፍ የተካሄደው። ለማላው ብሔር ብሔረሰቦች ህዝቦች ደግሞ መልእክት ተላልፈዋል። የህገ መንግስቱ የሀገሪቱ የበላይ ህግ እንዲከበር ሁላችንም በጋራ እንድንታገል የተላለፈ መልእክት አለ። ያው እኛ ሰልፍ የመጣ ነው፣ ለህገ መንግስቱ ለመከበር ብለን ነው። ህገ መንግስቱ በተደጋጋሚ እየተጣሰ ነው። መንግስት ይናገራል፣ አያተገብረውም ስለዚህ ያንን መናገር ለተግባር ለመቀየር ነው የመጣ ነው ሰልፉ። በሰላም መጠናቀቁ እንዳስደሰታቸው አስተያየት ሰጪዎቹ ገልጸውልኛል። የትግራይ ህዝብ ባህል ሁሉንም ነገር ያካተተ ነው። ሰላማዊነቱ የጸጥታ ሁኔታውን ራሱን በራሱን የሚያስከብር ህዝብ ስለሆነ ጥሩ ሁኔታ እንደሚያልፍ እምነትም ነበረኝ። አሁንም እንደዛ ነው ያለቀው። ስለዚህ ሰልፉ በጣም ደማቅ ነበር፣ በጣም በጣም ደማቅ ነበር። መንግስትም ይህንን ሰልፍ አይቶ ይህንን የዚህ ህዝብ ጾት ሰንቶ ገመንግስቱ እንደሚያስከብር ግጠኛ ነኝ ማለት ነው። በዛሬ ዕለት በተካሄደው ሰልፍ ከአንድ መቶ ሺህ በላይ ህዝብ ተሳትፈዋል ተብሎ ተገምቷል። ለአሜሪካ ድምፅ ሙልጌታ ጽብሃ መቐለ። ሙሉጌታን፣ ለዘገባው አመሰግናለሁ። አድማጮች፣ የክልሉ ምክትል ፕሬዚዳንት ዶክተር ደብረ ጽዮን ገብረ ሚካኤል በሰልፉ ላይ ባሰሙትና የፌዴራሉን መንግስት በሚተቸው ንግግራቸው እንዲሁም ሌሎች ተያያዥ ጭብጦች አስመልክቶ በተሰሙ ድምጾች ዙሪያ የተጠናቀሩ ዘገባዎችን በተከታይ ፕሮግራሞቻችን እናቀርባለን። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የበረታ የዋጋ ንረትን በመቃወም በተከታታይ ቅዳሜዎች እየተካሄደ ባለውና ዛሬም ማዕከላዊ ፓሪስ ላይ በቀጠለው የተቃውሞ ሰልፍ በመቶዎች የሚቆጠሩ መታሰራቸውና ፖሊስ አስለቃሽ ጢስ መጠቀሙ ተዘገበ። ቁጥሩ 89 ሺ የሚደርስ የፖሊስ ኃይል በሰልፉ አካባቢ መሰማራቱም ተገልጠዋል። የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ የጦር ጄኔራል ማርክ ሚሌን የባህር ኃይል ጀኔራሉን ጆሴፍ ዳንፎርድን ተክተው ዋናው የወታደራዊ ጉዳዮች አማካሪያቸው ሆነው እንዲሰሩ ያጯቸው መሆኑን አረጋገጡ። ዩናይትድ ስቴትስ በሳይበር ጠለፋ፣ በቴክኖሎጂው በሚታየው ሩጫ ከፍተኛ ፍጥነት ላይ ባሉትና በሩሲያና በቻይና ተቀድማለች ሲሉ በዩናይትድ ስቴትስ ምክር ቤት የደህንነት ጉዳዮች ኮሚቴ ዋናው የዴሞክራቶች ተጠሪ ሴናተር ማርክ ዋርነር አስጠነቀቁ። በዛሬው ዕለት በአንድ የምሽት ክበብ ውስጥ በጥድፊያ ለመውጣት በተደረገ ትንቅንቅ ስድስት ሰዎች ተረጋግጠው ሲሞቱ፣ ሌሎች ቁጥራቸው የበዛ ደግሞ የመቁሰል አደጋ እንደደረሰባቸው የጣሊያን ባለሥልጣናት አስታወቁ። በአንዲት የወደብ ከተማ በደረሰው በዚህ አደጋ ከሞቱት ስድስቱ አምስቱ ታዳጊ ህጻናት መሆናቸውም ተገልጠዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ዜናውን አደመጥን። ወደ ቀጣዩ የቅዳሜ ፕሮግራም እናልፋለን። ህዝባዊ ስብስብ ከአማራ ክልላዊ መንግሥት ባለሥልጣናት ጋር ሁለተኛ ክፍል በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፓብሊክ መንግስት የአማራ ብሔራዊ ክልላዊ መንግሥት ርዕሰ መስተዳድር አቶ ገዱ አንዳርጋቸው የተመራ የአመራር ቡድን ባለፈው እሁድ ዩናይትድ ስቴትስ መግባቱ የሚታወስ ነው። ቨርጂኒያ ክፍለ ሀገር በሚገኘው ሂልተን ሆቴል ከፍተኛ ብዛት ያላቸው ሰዎች በተገኙበት የደመቀ አቀባበል ተደርጎላቸዋል። ሌሎቹ የአማራ ክልል መስተዳድር አባላት ዶክተር አምባቸው መኮንን፣ አቶ መላኩ አለበል እና አቶ ምግባሩ ከበደ ናቸው። በስብሰባው ወቅት ውይይቶች እንደተካሄዱና በቦታው ከተገኙት ሰዎች ለቀረቡ ጥያቄዎችም ከአማራ ክልል መሪዎች መልስ እንደተሰጣቸው ባለፈው ሰኞ በቀረበ የመጀመሪያ ክፍል ዝግጅት ገልጠናል። ዛሬ ባለፈው ቃል እንደገባ ነው በጥያቄና መልሶቹ እንዲሁም በውይይቶቹ ላይ ያተኮረ ቅንብር እናቀርባለን። በቦታው ተገኝታ ዝግጅቱን ያቀነባበረችው አዳነች ፍሳሐዬ ነች። እንግዶችን ለመቀበልና ለመወያየት በቦታው የተገኙት ሰዎች በርካታ ጥያቄዎች አቅርበዋል። ሐሳቦቻቸውንም ገልጸዋል። በአብዛኛው ለጥያቄዎቹ ምላሽ የሰጡት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገዱ አንዳርጋቸው ናቸው። የተወሰኑትን እናሰማለን። አቶ ገዱ አንዳርጋቸው የአማራ ዲሞክራሲያዊ ፓርቲና የኦሮሞ ዲሞክራሲያዊ ፓርቲ ስምምነት ስታደርጉ ስለ ስልጣን ጉዳይ ምን ተባብላችሁ ነበር? የሚለውን ጥያቄ በመመለስ ጀምረዋል። አዴፓና ኦዴፓ ስትስማሙ ስልጣን በተመለከተ ነበር የጥየጥ ስልጣን አዴፓና ኦዴፓ ወይም ደግሞ የወጡ ባህል እና አመራሮች እና የወሌላ አመራሮች የለውት እንዲመጣ ስማማ ነው ስልጣን እንዴት እንከፋፈል አይደለም ዋናው ጉዳያችን። እነዚህ የአገሪቱ ከፍተኛው ቁጥር የያዙ ሁለት ወንድማማች ሕዝቦች ላለፉት ዓመታት የሚያገናኟቸው ገመዶች እየተበጠሱ፣ የሚያለያዩቸው ገመዶች እየተቀጠሉ ከዛም አልፎ እሳትና ጭድ ስለተባሉ እሳትና ጭድ አለመሆናቸውን ሰምና ፈጠር መሆናቸውን ማሳየት ነው። ምናልባቱም ኢትዮጵያ ውስጥ በደንብ ይጣና የኦሮሞንና የአማራን ያህል የተቀላቀለ ህዝብ ይኖራል ያሉ እነዚህ ህዝቦች ግንኙነታቸው በጥርጣሬ ላይ የተሞላ እንዲሆን ብዙ የተሰራ ስራ ስለነበረ ይህንን አቅርሰር ሁለቱም ህዝቦች አንድ አድርገን በበለገታ ሞት የሚመጣ ከሆነ በጸጋ እንቀበለው የሚል አቶ ገዱ አያይዘውም እነዚህ ህዝቦች በተለያየ መንገድ የተሳሰሩ ናቸው ብለዋል። እነዚህ ህዝቦች በተለያየ መንገድ የተሳሰሩ ናቸው በታሪክ፣ በባህል፣ በቋንቋ፣ በተለያየ ነገር በሃይማኖት ነገር ግን ደግሞ በታሪካችን በአግባቡ ሲታዩ መስተካከል ያለባቸው መታረቅ ያለባቸው ወይም መግባባት መፈጠርባቸው የሚገባቸው ታሪኮች ሊኖር ይችላል። ይህንን ለታሪክ ሰዎች መለው ከሁሉም በር የኦሮሞ እና የአማራ ግንኙነትን የበለጠ የግድ የሚለው ያለፈ ታሪካችን ሳይሆን የወደፊት እጣ ፈንታችን አብሮ በእጅጉ የተሳሰረ አንድ ትልቅ አገር ለመገንባት እጅግ አስፈላጊ ስለሆነ ጀምር የአማራ ክልል መንግስት ርዕሰ መስተዳድር አቶ ገዱ አዲስ አበባን አስመልክቶ ለቀረበው ጥያቄ ሲመልሱ አዲስ አበባ ትልቅ ክብር እንድታገኝ ያደረገቻት ኢትዮጵያ ናት ብለዋል። ከአዲስ አበባ ጋር ገዛቸው ያጠየቃቸው ጥያቄ አዲስ አበባ ባለው ባለማረ የተከበረ ትልቅ ክብር ያላት ከተማ ያደረገቻት ኢትዮጵያ ናት። ኢትዮጵያ አገሪቱ የኢትዮጵያ ክብርና ሞገስ ሳይከበር ወደ ከፍታ ሳይወጣ አዲስ አበባ ክብር ልታገኝ አትችልም። አዲስ አበባ ክብር የምታገኘው ኢትዮጵያ ሀገራችን ክብር ስታገኝ ነው። አዲስ አበባ የአፍሪካ መቀመጫ ያደረጓት እኮ ኢትዮጵያውያን ናቸው አይደለም? አዲስ አበባ የሀገሪቱ ኢኮኖሚ ዋነኛ ማዕከል ያደረጓት እኮ ኢትዮጵያውያን ናቸው። እኛ የተነጋገርነው ለውቁ ከአዲስ አበባም በላይ ነው። ከስልጣንም በላይ ነው። ኢትዮጵያ አዲስ አበባ ለዜጎቿ ለነዋሪዎቿ ለኢትዮጵያ የተመት የኢትዮጵያውያን የሚከበሩባቸው እንዲሆኑ ጣናንና አባይን በተመለከተ ደግሞ እየታገልን ነው ብለዋል አቶ ገዱ። ሌላ ጣናንና አባይን በተመለከተ ወንድም የዛ አካባቢ ያነሳ እየታገልን ነው። አሁን የትራያ ንደጠቄራ ሜትር ነው የምንጠቀሙት ዋነኛው ጣናን ከአደጋ ለመከላከል እየሰራ ያለው አርሶ ከወገቡ ድረስ እየገባ ውሃ ውስጥ አረም የሚያስወግደው ነው ማለት ነው። ነገር ግን ሳይንሳዊ መንገድ ተከትሎ አረሙን ለማዝራት እና ጣናን ከአደጋ የመከላከል ጉዳይ በትኩረት ተይዞ እየተሰራ ነው ያለው። በዚህ አጋጣሚ እዚህ ሰሜን አሜሪካ ያሉ ወገኖቻችን እዚህ የሚያላቸው ትኖራላቸው ያሉ ሊኖሩ ይችላሉ ገንዘብ አዋቸው የጣና ጉዳይ የኛ ጉዳይ ነው ብለው በትኩረት ተንቀሳቀሰው የአርብ ማስወገጃ ማሽን ገዝተው የተወሰነው ደግሞ በፕሮሰስ ላይ ነው። በእነዚህ ሰዎች ምስጋና እንታቀሩ ጣና ማንኛውንም ነገር የሚከፈል ከፍለን እንጠብቀዋለን፣ እናድነዋለን። ምክንያቱም ጣና የዋጋ ብቻ ለ ወደ 1 ታሪካችን ተቀምሮ ተከማስሮ ያለበት የታሪክ ሙዚየምን ጭምር ነው የያዙ ገዳሞቻችን። ጣና መጠበቅ አለበት። ታሪካችን ከስብሰባው ተሳታፊዎች አንዱ የትግራይ ክልል መንግስት ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል አሉ ያለውን በስብሰባው ተናግሯል። ሰው የአቶ ዶክተር ደብረ ጽዮን ዶክተር ደብረ ጽዮን ከትግራይ ክልል ምዕራባዊ ዞን ነዋሪዎች ጋር ባደረጉት ውይይት ሱዳን ከጎንደር ተሰደው ወደ ግዛቷ ለገቡት የትግራይ ተወላጆች አደረገች ያሉትን አቀባበል አመስግነው ነበር። አስቀድመው ግን ሕዝባችንን የሚያስፈራራ እዚህ ሊኖር አይችልም ብለዋል። ህዝብና ዘፈራርሕ እዚኣ ክመጠ ይኽእል ስርዓት ገይሩ ዝነብረላ ዛ ክልል እዚኣ ኣብ ማዓዲ ግን ወይ ዝተሓባበርዎ ወይ ዞሓ ዝብልዎ ስለ ዘለዎ ክምድላይ ዝኾን ዘሎ ለዚም ውልቀ ሰባት ካብ ላዕሊ ስለ ዝተባላሽ ወይ ስለዚ ትችግር ቀሊል ችግር ጌርና ኣይንወስዶን ልዕሊ ኩሉ ንሱዳን ግን ክነመስግን እዩ ዘለና ልዕሊ ኩሉ ሕዝባችንን የሚያስፈራራ ሰው እዚህ ሊኖር አይችልም። ይህ በስነ ሥርዓት የሚኖርበት ክልል ነው። አሻግሮ የሚያደርገው ነገር ግን የሚተባበሩት ወይም አይዞህ የሚሉት ስላሉ ነው፣ እንደ ፈለገ የሚሆነው። ስለ ሆነም እኛ በግለሰብ ደረጃ አይደለም የምናየው ከላይ ስለ ተበላሸ ነው። ችግሩን አቅልለን አናየውም። ከሁሉም በላይ ግን ሱዳንን ማመስገን ይኖርብናል። እንደ ሕዝብም እንደ መንግሥትም ከሁሉ በላይ ማመስገን አለብን። በቅርብ ጊዜም ሆነ ከዚህ በፊት ላደረጉት፣ እንዲሁም ወደ ኋላ መለስ ብለንም በትግላችን ወቅት ላደረጉት መመስገን ይገባቸዋል። ከጎንደር ግን የትግራይ ተወላጅ ውጣ ይባላል። ልዩ መሥዋዕት ከፍሎ የነጻነትና የእድገት ሥርዓት ያመጣው ውጣ ይባላል። የተገላቢጦሽ ነው የሆነው። እብደት ነው። ለሀገሪቱ ዜጋ ክብር ሳይሰጡ ውጣ እየተባለ ለሌላ የውጭ ዜጋ ክብር እንሰጣለን ይላሉ። እነዚህ ጽንፈኞች ናቸው። እኛን ብቻ ሳይሆን የአማራ ሕዝብንም ያጠፋሉ። ሌላውንም ሕዝብ ያጠፋሉ። ስርዓት ካላስያዝ ናቸው። አቶ ገዱ አንዳርጋቸው ወሰንን በሚመለከት ስለተነሳው ጥያቄም መልሰዋል። የኛ አቋም ቀደም ሲል የትግራይ ክልል ጉዳይ ነው፣ የዛኛው ክልል ጉዳይ ነው፣ ያ በዛ የምናል። በሕገ መንግስቱ መሰረት የሚመለስ ያለው አሁን ዋናው በፓርቲያችን አቋም የወሰንበት ምንድን ነው? ታሪካዊ ሁኔታውን መሠረት አድርጎ

አንድ የስብሰባው ተሳታፊ በበኩላቸው

ከሱዳን ጋር ስላለው የድንበር ጥያቄም የአማራ ክልል ርዕሰ መስተዳድር መብራሪያ ሰጥተዋል። የሱዳን ድንበር በተመለከተ በው የቆየ የድንበር ልዩነት አለ። አሁን በመንግስት ደረጃ ከላይ እስከ ከቀበሌ ሽምር ውስጥ ከጠቅላይ ሚኒስትር ድረስ አንድ አይነት አቋም ነው ያለው። እንደ መንግስት አሁን ልዩነት የለንም መፈታት አለበት የሚል ነው። ከወደ እነሱ የሚያነሳቸው እሾዎች አሉ። ከወደኛ በኩል ደግሞ ቁርጥ ያለ አቋም ነው ያለን። የኢትዮጵያ የወሰን ድንበር ከየት እስከ የት እንደሆነ አሁን በሙያተኞችም የተደገፈ በእውቀት ላይ እየተመሰረተ መረጃ ይዘን ነው አቋም የያዝነው። ዝም ብሎ በድንፋታ ብቻ አይደለም። ስለዚህ በአግባቡ የተያዘ ስለሆነ እስከ መጨረሻው ወሰናችንን የምናስከብር መሆኑን ነው ማረጋገጥ የምንፈልገው። በዚህ ላይ የተለየ ነገር የሚኖራላችሁ። ትናንት ቁርጥ ያላቋም ነው ያለን እና ባለቤት ያለው አካባቢ ነው ለማለት ነው። ባቸ በአቀባበሉ ስነስርዓት ጥያቄዎች ካቀረቡት ሰዎች መካከል አንዷ

ሰም ይነ እዚህ ያነሳሽው እኔም የድጋፍ ሰልፍ ሰኔ አካባቢ ሲካድ ሸዋሮኒት ላይ ሰልፉ ከተመለከትኩ ጊዜ ጀምሮ የእነዚህን አራት ቤተሰቦች የት ነው ያሉት የሚለው የማፈላለጉ ስራ እየቀጠለ ሙተዋል፣ የት ነው ያሉት የደረሱ የሚለው እስካሁን ድረስ መረጃውን ማግኘት አልቻልንም። በተመሳሳይ ልክ አንቺ እንዳነሳች ብዙ ወገኖች እንደዛ ጥያቄ እያቀረቡ ነው። ለዚህ የግድ እንደ መንግስት መልስ መስጠት ይኖርብናል። ፍረት ጥረት እናደርጋለን እንደዙ ብሎ ባለባ የሚጠራለ እንዲህ አይነት ነገሮች በስውር ነው፣ ሙስካ ለማግኘትም በጣም አስቸጋሪ ሁኔታ ነው። ነገር ግን ፍለጋው ይቀጥላል። ዶክተር ቃል ቃላ የገቡት በዚሁ መልኩ ነው ያንን አጠናክረን የምንሄዱበት ይሆናል። ችግሩ ግን አሳሳቢ በመጨረሻም አቶ ገዱ አንዳርጋቸው ዲያስፖራው ሊረዳ ስለሚችልበት መንገድ ሳያወሱ አላለፉም። የሀገራችን ፖለቲካዊ ሁኔታ ገና ተቋማዊ ያለ የለቁ እንቅስቃሴ ተቋማዊ ያለ ይሄ ተቋማዊ ይኖራል፣ ጊዜ ይጠይቃል። ሀገሪቱ ሰላም ሆናለ የህግ በላይነት መከበር መደማመቅ ያስፈልጋል። እዚህ ዲያስፖራውን ብዙ አስተዋጽኦ ማመቅ ይችላለት ሲል ምሁራን እኛ እንደ ኢትዮጵያም ሲመስለው በተለይ ደግሞ እንደ አማራ ስንመለከተው በርካታ ምሁራን አሉ። በትምህርት መስክ፣ በጤና በምህንድስና በተለያዩ መስኮች ያሉ ምሁራን በሙያቸው በማገዝ ትልቅ አስተዋጽኦ ሊያመጣ ይችላል። ሶስተኛው ገንዘብ ያላቸው እራሳቸው ኢንቨስት ማለት ነው። አነስተኛ ገንዘብ ያላቸው በአክሲዮን መልክ ተደራይተው ኢንቨስት ያለ ከዛም አልፎ በአሁኑ ዘመን የአሜሪካ መንግሥት ደግሞ ወደ አፍሪካ ትኩረቱን እያደረገ ነውና የአሜሪካ ኢንቨስተሮችም ወደ ኢትዮጵያ እንዲመሩ ወደ አማራ ክልል ምን ሊመሩ ማድረግ በውጭ ብትሰሩ ትችላላችሁ። ሌላ የስብሰባው ተሳታፊ ደግሞ ከውጭ ሀገራት ወደ ሀገራቸው ለተመለሱት የፖለቲካ ድርጅቶች ምክር ለግሰዋል ሲነጋገሩ የሰማሁቸው ለዚህ ደረግ لكنهم ما أنهم لا في في እነዚሁም ቤተክርስቲያኖችን፣ መስጊዶችን፣ ሌሎችን ቦታዎች እንደ አባይ ሸርቆም ያለውን ሌላውን ቦታዎች ለው እየዞሩ ካዩ በኋላና እያንዳንዱ ሰው ካደጋገሩ በኋላ ሲመለሱ ሊነጋገሩ ይችላል። ያን ኢትዮጵያ ይነጋገሩ። በመጨረሻም በስብሰባው ከተሳተፉት ሰዎች ጥቂቶቹ የተሰማቸውን ገልጸዋል። ስሜ ጌታ ሰው ጌታ ይባላል። እንዴት አገኘ ዛሬ የአማራ ክልል መሪዎች አቀባበል? አይ በጣም ጥሩ ነበር። ምክንያቱም እኔ አማራ ስለሆም የአማራ መደራጀት እና አትሊስት በኢትዮጵያ ስር ራሱ አደራጅቶ ኢትዮጵያንም ለማዳን የግድ መደራጀት አለበት ለዛ ደግሞ አመራሩ የፖለቲካ ስልጣን የያዙ ሰዎች ቢሮክራሲውንም የራሳቸው ደህንነቱም ስላለ የተቀናጅ መልኩ አማሮ ተደራጅቶ ኢትዮጵያንም ለመታደግ ራሱን ለመከላከል በጣም ስንጠብቀው የነበረ ስለሆነ በርቀት ፕላስ ዶክተር አብይ ሲመጡ ባለፈው ይሄ ቲም አልተካተተም። ያማረው አንድ አመራራቸው ስላረፈ ማለት ነው። የለውጥ ኃይል ነው። ስለዚህ ስላልመጡም በእነዚህ ምክንያቶች በጣም ፐርሶናሊ እኔም ጓደኞችም ሁሉም አብዛኛው አማራ የሚጠብቀው ነበር፣ እና በጣም አሪፍ ነበር። ከዛሬው ውይይት ምን ትጠብቃለ? ውይይቱ ያው አንዳንድ ጠንካራ ጥያቄዎች አሉት። የደንበር ጥያቄዎች የሁለት ክልል መንግስት ስለሆኑ አሁን እኔ ያንን የምጠብቀው ይሄ ክልል የእኛ ነው እንዲሉ አይደለም፣ ምክንያቱም መንግስት ናቸው። እዛ ሄደው እንደዛ መመለስ አይችሉም። ተሳታፊ የዛ አይነት መልስ ይጠብቅ ነበር። እነሱ ግን እንደዛ መመለስም አይችሉም። ግን በፍላጎቱ መሰረት የክልሉን ሕዝብ የሚያማክል የወልቃይት የራያና የመከተከልን የሕዝቡን መልስ እንዲመለስ እንጥራለን ነው ያሉት እና ሌሎ መልሶች በሙሉ ን ያርክተውኛል። ጥሩ ውይይት ነበር ባይነ ጠናስትልኝ ስሙትን፣ አረግሀይ ንጋቱ እባላለሁ። የሞረሽ ወገኔ አማራ ድርጅት የአሁኑ ሊቀመንበር ነኝ። እዚህ ስብሰባውን የአማራ ጉዳይ ስለሆነ እሱን ለመሳተፍ መጥቼ ነው። በጣም ቆንጆ ነበረ። እንግዲህ እንደምናየው አማራው ለኢትዮጵያ አንድነት የሚለፋ እና የኢትዮጵያን አንድነት የሚመኝ ነው። እንደ አማራ የራሱ አጀንዳዎች ይኖሩታል እንደ አማራ ህዝብ። ከዛም አልፎ ደግሞ ከአማራው አጀንዳም ያለፈ የኢትዮጵያን አጀንዳም በልቡ ይዞ የሚንቀሳቀስ ስለሆነ በሁሉም ጉዳዮች ላይ ከህዝቡ የቀረቡ ጥያቄዎች ነበሩ ከመድረክም ጥሩ መልስ ተገኝቷል እና ጥሩ ውይይት ተደርጓል ነው የምለው እና በተለይ እዚህ መጥተው የማያውቁት የአዴፓ መሪዎች የድሮቹ በአዴን መሪዎች አሁን እዚህ ከህዝቡ ጋር ተቀላቅለው ህዝቡ በልቡ ውስጥ ያለውን እየጠየቀ ፍሪ በሆነ መንገድ መልስ ማግኘት መቻሉ በጣም ትልቅ ነገር ነው። ከዛሬው ውይይት የተማሩት ነገር አለ? ከዛሬው ውይይት የምንማረው ነገር ቢኖር ህዝቡ ውስጥ በጣም አሁን ስልጣን ላይ ላለው ሰዎች በቀላሉ ሊመልሱት የማይችሉ የህዝብ ጥያቄዎች እንዳሉ ነው። እነዛን የህዝብ ጥያቄዎች ለመመለስ በኢህአዴግ እቅፍ ውስጥ ሆነው ወይም ደግሞ ባለው የመንግስት መዋቅር ውስጥ ሆነው በቀላሉ የማይመልሷቸው የወልቃይት ጠገዴ አይነት ጉዳይ የፌዴራል መንግስቱ አወቃቀር ጉዳይ እና ብዙ ያልተመለሱ የአማራው ጥያቄ እና የዚህ ደግሞ የአለፉ በህዝብ ላይ የደረሱ ከ27 ዓመት በላይ የደረሱ ችግሮች እነሱን መፍታትና በተለይ ደግሞ በቀጥታ የዛ ግፍ ችግር በቀጥታ የደረሰባቸው ሰዎች ፍትህ ወይም ደግሞ ክሎዥር የሚያገኙበትን መንገድ አሁንም በቀላሉ መፍታት እንደማይቻል ከመድረኩ የተሰማ ያገኘነው ይሄን ነው። በሌላ ጉዳይ ላይ ግን ወደፊት ኢትዮጵያውያን እና አማራው ምን ማድረግ የሚል አለበት የሚለው ላይ ከአዴፓ መሪዎች ጥሩ ግንዛቤን እና ህልማቸው ፍላጎታቸው ምን እንደሆነ ያለፈ ጥፋታቸውን ይቅር ተብለው ወደፊት ከህዝቡ ጋር ተቀላቅለው እንዴት መሄድ እንደሚችሉ የራሳቸውን ፍላጎት ያሳዩበት ጉዳይ ነው። በተለይ ደግሞ ዶክተር አምባቸው እና አቶ ገዱ የተናገሯቸው የሰጧቸው መልሶች ለእኔ አርኪዎች ነበሩ። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ያዳመጣችሁትም የአማራ ክልላዊ መንግሥት ባለሥልጣናት እዚህ ዋሽንግተን አካባቢ ከህዝብ ለቀረቡት ጥያቄዎች የሰጡትን መልስና የህዝቦችን የተለያዩ አስተያየቶች ነበረ። እስከ አራት ሰዓት አብራችሁን አምሹ። አሁን አድማጮች የሙዚቃ ቃና እስከ ማጠቃለያ ዜና ያዳርሳቸዋል። መልካም ምሽት በድጋሜ። ሰላም ሰላም፣ ጤና ይስጥልኝ የተከበራቸው የሙዚቃ ቀን አድማጮች በያላችሁበት ሳምንታዊ የክብር ሰላምታዬ ይድረሳችሁ። ዛሬ ይዤ የቀረብኩት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ብዙም ጊዜ ሳናጠፋ በቀጥታ ወደ ሙዚቃችን እንግባና በቅድሚያ የምናደምጠው ዚዚ የተሰኘው የኮዳክ ብላክ ዜማ Night crawling in a phantom Scoot, Scoot. Told them, hold it, don't you panic Took an yeah. island, thought the mansion Drop the roof, more expansion Drive a coupe, you can stand she it She's undercover I'm a ass to titty lover Big. Guess we all meant for each other Now that all the dogs free yeah, yeah. And we out in these streets right. Can you do it, can you pop it for me? Pull up in a demon on guard Looking like I still do fraud Flying private jet with the rod It's a Z, it's a Z, it's a Z. I still do fraud. fraud. Flying private jet with the rod. It's that Z, it's that Z. It. Blow the brains out the coop. Pulling one on top, but I'm on mute. Ooh. I'ma bust her wrist out cause she cute. Ice. Ice. I'm on a yacht, I've been a pool. Yeah, addict, addict add for the lifestyle in the paddock. daddy, have you ever felt Chanel fabric? I be dripping the death, I need a casket. And we got more stripes in the rough. We foul, tackle. Bom, in the middle of the field, like David Beckham. Field. I'm, I'm lot for real, I'm trying to help him. When I got a meal, got me the chills, don't know what happened. Woo. Pop, pop, do what you feel, I'm on that zombie. Hey. I'm more like a daffy, I'm not no Gundy. I'm more like I'm David Goliath running. Hey. be cloning, I find it funny. Clone. <laughs> ዚዚ የተሰኘው የኮዳክ ብላክ ዜማ የስምንተኝነትን ደረጃ ሲይዝ ቤተር ናው የተሰኘው የፖስት ማሎን ዜማ ደግሞ የሰባተኝነትን ደረጃ ይዟል። You probably think that you are better now, better now. You only say that cause I'm not around, not around. You know I never meant to let you down. not believe that it would end, no. Everything came second to the So oh. You're not even speaking to my friends, no. You know all my uncles and my aunts, though. Oh, 20 candles blowing out and open your eyes. We were looking forward to the rest of our lives. Used to keep my picture posted by your bedside. Now I see you dress up with the socks you don't like. Like it's Jonas Jonas Drinking Henny and I'm trying to forget But I can't get it out of my head You probably think that you are better now life it goes on what can you do i just wonder what it's gonna take another or a bigger change because no matter how my life's changed i keep on looking back on better days you probably think that you are better now better now you only say that because i'm not around not around you know i never meant to let you down let you down would have gave you anything would have gave you ያደመጥነው የሰባተኝነትን ደረጃ የያዘውን የታዋቂውን የአሜሪካን የራፓ አቀንቃኝ የፖስት ማሎንን በሁለተኛው አልበም ውስጥ ያካተተውን ቤተርናው የተሰኘውን ዜማውን ነበር። የስድስተኝነትን ደረጃ የያዘው ዜማ ዊዘ አውትሚ የተሰኘው የሄልሴ ዜማ ነው። I'd catch you if you fall, and if they laughing and, all. and then I'd got you off your knees, put you right back on your feet, just so you can take advantage of me. Tell me how's it feel sitting up there, feeling so high, but you're far away to hold me. You know I'm the one who put you up. ታዲያ መጥነው በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ዊዘ አውትሚ የተሰኘውን የሆልሲን ዜማ ነበር። ቀጥለን የምናደምጠው ደግሞ የአምስተኝነትን ደረጃ የያዘውን ዜማ ይሆናል። ሉሲድ ድሪምስ የተሰኘው ሲሆን የዜማው ርዕስ ድምፃዊ ጁሲ ዎርልድ fact the love that i gave you is to the point why i love and i hate you and i cannot change you so i must replace you oh, easier said than done i thought you were the one listening to my heart instead of my head you found another one but i am the better one i won't let you forget me i still see your shadows in my room can't take back the love that I gave you. It's to the point why I love and I hate you, and I cannot change you, so I must replace you. Oh, easier said than done. I thought you were the one listening to my heart instead of my head. You found another one, but I am the better one. I won't let you forget me. You left me falling and landing inside my grave. I know that you. I take prescriptions to make me feel a okay. I know it's all in my head. I have these lucid dreams where I can't move. Blowing away, and I should've listened to my friend in the past, but I wanted to last. You were made out of plastic fake. I was tangled up in your drastic ways. Who knew evil girls had the prettiest face? You gave me a heart that was full of mistakes. I gave you my heart, and you made heart You made my Said and done. I thought you were the one listening to my heart instead of my head. You found another one, but I am the better one. I won't let you forget me. I still see your shadows in my room. Can't take back the love that I gave you. It's to the point why I love and I hate you, and I cannot change you. So ሰፊ አምስተኝነትን ደረጃ የያዘው ነው። የታዋቂውን የ19 ዓመት የራፓ አቀንቃኝ የጁሲ ወርልድስን ሉሲድ ድሪምስ የተሰኘውን ዜማ ነበር ያደመጥ ነው። ወደ አራተኝነት ደረጃ ከፍ ስንል ደግሞ ሀፒየር የተሰኘውን የማርሽ ሜሎንና የቤስትልን ዜማ እናገኛለን። in the cold light of day we're a flame in the wind not the fire that we begun every argument every word we can't take back because with all that has happened i think now we both know the way that this story ends then only for a minute i want to change my mind fell with my thoughts and the image of you being with someone else, while well, it's eating me up inside, but we ran our course, we pretended we're okay, now if we jump together at least we can swim far away from the wreck we made then only for a minute I want to change my mind cause this just don't feel right to me, I wanna raise your spirit ሀፔርን የተጫወተው አሜሪካዊ የሙዚቃ አቀነባባሪ ማርሽ ሜሎ በስተል ከተባለ የእንግሊዝ የሙዚቃ ባንድ ጋር በመተባበር ነው። የሶስተኝነትን ደረጃ የያዘው ዜማ ደግሞ ሲኮሞድ የተሰኘው የትራቪስ ስካት ዜማ ነው። እንሆም sun is down freezing cold that's how we already know when it's here my dog will probably do it for louis bell that's just all he know he don't know nothing else i tried to show him yeah i tried to show him yeah yeah yeah yeah, yeah. Gone on you with the pick and roll, younger flame here, sickle mo, mode Late this here with all the ice on in the booth. At the gate outside, when they pull up, they give me loose. Yeah, jump out, boys, that's Nike boys hopping our coast Way too big when we pull up, get me give me the loot. Was off the Remy, had up at post. Had to hit my old town, the to duck the news. Our lockdown, we made no moves. Now it's 4 a.m., and I'm back up popping with the crew. I just landed in, chase me, us pop like Jamba Juice. Different color change, see my jewelry really selling fruits. And they jokin', man. No, oh, the crackers wish you wasn't no. So I said, Surrender, the retreat. We all need too deep. Play, play, play for keeps. Don't play us. So I said, So retreat. We all live too deep. Play, play, play for keeps. Don't play us. A week too formal, y'all know I don't follow suit. Stacy Dash, most of these girls ain't got a clue. All of these old, I made off records I produce. I might take all my exes and put them all in a group. Hit my essays, I need the booch. About to turn this function in the bottom route. Told a happen you coming too. In the 305, treat me like I'm Uncle Luke. Have to slot the top off, it's just a roof. Uh. She said, where we going? I said the moon. We ain't even make it to the room. She thought it was the ocean. It's just a bow. Now I gotta open. It's just a ghost. Who put it together? I'm the glue. Someone said. Shorty face, Tommy out the blue. So Someone and said. So Someone and said, so and said. Someone said Yeah, yeah. He hey, up. she's in love with who I am. Back in high school, I used to bust it to the dance. Yeah. Now I hit the FBO with duffels in my hands. I did have a zan, 13 hours till I land. Had me out like a light, hey, uh, like a light, hey, uh, like a light. Hey. Slept through the flight, hey. not for the night. Hey. 767 minutes, got double. Man, I still got scores to settle, man, I crept down the, block, down the block, made a right, yeah, cut the lights, yeah, pay the price, yeah, think it's sweet, it's on sight, yeah, nothing nice, yeah, baguettes in my eyes, Jesus Christ, yeah, checks over stripes, yeah, that's what I like, yeah, that's what we like, yeah, lost my respect, yeah. you not a threat, when I shoot my shot, that wetty like on Shaq, see the shots that I took, wet like on book, wet like on Lizzie. I'll be spinning valley circle blocks till I'm dizzy. Like where is he? ያደምጥ ነው ባለፈው የነሐሴ ወር የተለቀቀውን የታዋቂውን ራፐር የትራቪስ እስካትን ሲኮ ሞድ የተሰኘውን ዜማውን ነበር። የሀያ ስድስት ዓመቱ የቴክሳስ ግዛት ተወላጅ የሆነው ትራቪስ እስካት በአሁኑ ሰዓት ታዋቂነትን እያገኙ ከመጡ የራፕ አርቲስቶች መካከል አንዱ ነው። ወደ ሁለተኝነት ደረጃ ዜማ ስንሸጋገር ላለፉት ተከታታይ ሰባት ሳምንታት የአንደኝነትን ደረጃ ይዞ የነበረው ገርልስ ላይክ ዩ የተሰኘው ማሩን ፋይቭ ከካርዲ ቢ ጋር በጋራ የሚጫወተው ዜማ በዚህ ሳምንት ከአንደኝነት ደረጃ ተገፍቶ ወደ ሁለተኝነት ዝቅ ብሏል። የማን ዜማ እንደገለበጠው እናያለን። ከዚያ በፊት ግን ገርልስ ላይክ ዩ እናድምጠው። But now it's all good, babe. Roll well, I back, with babe. And play me Cause girls like you roll around with guys like me till down When I come through, I need a girl like you, yeah, yeah. Girls like you love fun and yeah, me do what I want. When I come through, I need a girl like you, yeah, yeah. 45, maybe I'm barely alive. Maybe you taking my shit for the last time. Yeah. Maybe I know that I'm drunk. Maybe I know you're the one. Maybe I'm thinking it's better if you drive. Not too long ago, I was dancing for dollars. Yeah. No one's really real if I let you meet my mama. Yeah. You don't want a girl like me, I'm too crazy. But every other girl you meet is too gay. Okay. I'm sure them other girls were nice enough, but you need someone to spice. ይህ ያደመጥነው ገርልስ ላይክ ዩ የተሰኘው ማሩን ፋይፍ እና ካርዲቢ በጋራ የተጫወቱት ዜማ ላለፉት ሰባት ተከታታይ ሳምንታት በአንደኝነት ደረጃ ከሰነበተ በኋላ ይኸው በዚህ ሳምንት ወደ ሁለተኝነት ደረጃ ዝቅ ያደረገው ዜማ መጥቷል። ይህም ዜማ ታንክ ዩ ኔክስት የተሰኘው የአሪያና ግራንዴ ዜማ ነው። የተከበራቸው ሙዚቃ ቀን አድማጮች አብራችሁኝ እስካሁን ስለቆያችሁ እያመሰገንኩኝ ለዛሬ መሰነበታችሁ በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶዎቹ መቶ ምርጥ ሙዚቃዎች መካከል አንደኝነትን ደረጃ በያዘው ታንክ ዩ ኔክስት በተሰኘው የአሪያና ግራንዴ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ንሰንብት። ደሳለኝ መኮንን ነኝ፣ በእኔ በኩል ቻው። Some songs about Ricky. Now I listen and laugh. Even i almost gonna And for Pete, I'm so thankful, wish I could say thank you to Malcolm. Cause he was an angel. One taught me love, one taught me patience, and one taught me pain. Now I'm so amazing. time የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ25 ሜትር ባንድ እስካሁን አራት ሰዓት የሚያሰማውን የዛሬ ቅዳሜ ፕሮግራም እዚህ ላይ አበቃ። ነገ እሁድ በተለመደው ማለት ማታ ሶስት ሰዓት እስከምንገናኝ ሰላም፣ ደህና ደሩ።